የአድማጮች ማህደር ሰላም ጤና ይስጥልን የተወደዳችው የዝግጅታችን ታዳሚያን ሳምንት ጠብቀን በውቧ ቅዳሜ የልብ ልባችንን የምናወጋበት እየተዝናናን የምንማማርበት ከእናንተው ተቀብለን አዋስተን ለእናንተው የምናቀርብበት የአድማጮች ማህደር መሰናዷችን እነሆ አሁን ጀመረ መልካም ቆይታ የከተራና የጥምቀት በዓላት በኢትዮጵያውያንና በበርካታ የሌሎች ሀገራት የኦርቶዶክስ ተዋህዶ ክርስትና እምነት ተከታዮች ዘንድ በድምቀት ተከብሮ ውሏል። በዓሉ በተለይ ኢትዮጵያ ውስጥ በድምቀት መከበሩን ከተለያዩ አካባቢዎች የደረሱን የበዓሉን ድባብ የሚያሳዩ ምስሎች ያረጋግጣሉ። በድጋሚ ለእምነቱ ተከታዮች እንኳን አደረሳችሁ እያልን ተከታዩን የቤተኛችን ፋሲል ሲራክ መልእክት በማስቀደም ዝግጅታችንን እንጀምር። እንዴት ናችሁ ዶች ቨለዎች መቼም የአደባባይ በዓላት የአብሮነት መገለጫ የአንድነት ማረጋገጫ የፍቅርና ትስስር ማንጸባረቂያ ልዩ ጊዜያት መሆናቸውን ሁላችንም አናጣውም። እኔ በበኩሌ ከሃይማኖት ስርዓቱ ባሻገር የጥምቀት ሃርሞኒካ ሎሚ ውርወራው ውብ ኮረዳዎች በባህል ልብስ ያጌጡ ኮበሌዎች እንዲሁም ግሩም ባህላዊ ጭፈራዎች በዓሉ በመጣ ቁጥር ሁሌም ይናፍቁኛል። የዘንድሮውን በዓል ለየት የሚያደርገው ደግሞ መንግስት ለደህንነታችን ብሎ አሊያም ለራሱ ደህንነት ታቦታቱን በድሮንና በከፍተኛ ጥበቃ አሳጅቦ ማስከበሩ ነው። እኛም አንዴ ወደ ላይ ድሮኗን ፍለጋ፣ አንዴ ወደ ምድር ሃይማኖታዊ ስርዓቱን ስናከናውን ታቦታችንን ቀልባችንን ሰብስበን እንኳን ሳናጅብ በዓሉን በፍርሃት እንድናከብር ተገደናል። ወይ ሀገሬ! እንደው ድሮ ልብ የማንላቸው ነገሮች በሰላም ውሎ እንደ መግባት በዓልን ሰብሰብ ብሎ ያለ ስጋት ዘና በሚል ስሜት እንደ ማክበር ብርቅ ይሆንብን። እናንተስ ባህር ማዶ ያላችሁ የእምነቱ ተከታዮች፣ የዶይቼ ቬለ ጋዜጠኞችና የፕሮግራሙ ታዳሚያን በዓሉን በምን መልክ ታስታውሱ ይሆን? መቼም ጥምቀትና ይሁኔ በላይ አይነጣጠሉምና ምንም እንኳ ዋናው በዓሉ ቢያልፍም ድምቀቱ እስከ አስተርእዮ ማርያም ድረስ ይዘልቃልና የዘገሊላ ለት የሚለውን ዜማ ጀባበሉን እስኪ ብለውናል። ፋሲል ሲራክ ፋሲልን ለመልእክታቸው ለመልካም ምኞታቸውም ጭምር እናመሰግናቸዋለን። ነገር ግን የዘገሊላ ለት የሚለውን የይሁኔ በላይን ዜማ ለጊዜው ከሙዚቃ ቋታችን ውስጥ ማግኘት ስላልቻልን ሌላ የይሁኔ በላይ ዜማ ብንጋብዛችሁ ቅር እንደማትሰኙብን ተስፋ እናደርጋለን። እነሆ ሙዚቃው። ከሁሉም ከሁሉም ናፍቀሽኛል፣ ነብር ፈራለው ናፍቀሽኛል፣ ያበጠው ፈንዳ ናፍቀሽኛል፣ ስምሽን ጠራለው ናፍቀሽኛል፣ በታችኛው መርጠው ናፍቀሽኛል፣ በላይኛው ሐራ ናፍቀሽኛል። ተከታዩ መልእክት ሳለ መድኃኒዓለም በሚል ስም ከተላከ አድራሻ የደረሰን ነው ከአማራ ክልል ነው መልእክቱ እንዲህ ይላል ሰላም የጀርመን ድምፅ ሬዲዮ የአማርኛው ክፍል እኔም የምሠራው በአማራ ክልል ካሉ የገቢ ተቋማት በአንዱ የዞን መምሪያ ሲሆን መንግሥት ባደረገው ሀገራዊ የደሞዝ ጭማሪ ከጥቅምት 1 2017 ዓ.ም ጀምሮ ቢባልም የኛ ክልል የገቢ ተቋም ግን እስካሁን ሊጨምርልን አልቻለም። በመሆኑም በእናንተ በኩል የሚዲያ ሽፋን እንዲሰጥልን እንጠይቃለን ብለውናል። አድማጫችን መልእክቱን ከአየር አውለናል። በቀጣይ ጣቢያችን የሚመለከተውን የመንግሥት አካል በማነጋገር ምላሽ ለማግኘት ጥረት የሚያደርግ መሆኑን ግን ከወዲሁ ለመግለጽ እንወዳለን። ተከታዩ መልእክት የደረሰን ደግሞ ከጀርመን ነው። እንዲህ ይላል ሰላም ዶቸ ቨለ አማርኛ እኔ ጀርመን ተክሌ ይባላለሁ ጀርመን የሚለውን ስም ያወጣልኝ የእናንተው ሬዲዮ ነው ድሮ ማኅበራዊ ሚዲያ ሳይስፋፋ በፊት የጀርመን ድምፅን በጣም አዳምጥ ነበር አሁንም ጆሮዬ ከእናንተ ጋር ነውና ዓለም አቀፍና ሀገር አቀፍ መረጃዎችን እንደ እስካሁኑ እንድታደርሱን በርቱ እላለሁ ብለውናል አድማጫችን ጀርመን ተክሌን እኛም ከልብ እናመሰግናለን ተሳትፎ ቤተኛነቶ ይቀጥል እንላለን። ቀጣዩና ረዘም ያለው መልእክት የደረሰን ደግሞ ከቤተኛችን መቶ አለቃ ውቤ ታሪኩ ነው። እንዲህ ይላል። ከታሪክ ባህር የተቀዳች በእጅ የያዙት ወርቅ ከመዳብ ይቆጠራል ይላል የአገሬ ሰው። አዎ፣ ትክክል ነው። ወርቅም የወርቅነቱን ክብር ካልሰጠነው ከመዳብና ከሌሎች የብረት ማዕድናት የሚለየው ምናልባት በውስጡ የያዘው ለየት ያለ ብረቅርቅታዊ ባህሪው ሊሆን ይችላል። ወርቅ ለጌጣጌጥና ለዘርፈ ብዙ አገልግሎቶች ሊውል ይችላል። ወርቅ ከወርቅነት ዳራው ባሻገር እንደ ሌሎች የብረት ማዕድናት በቀላሉ ሊገኝ ባለመቻሉ በሁለንተናዊ ሀያል ሆኖ በዓለም ላይ ብቅ ለማለት ችሏል። የአንድ ሸቀጥ ዋጋ የሚወስነው ሸቀጡን ለማምረት በፈጀው ማህበራዊ የሥራ ጊዜ ነው ይባላል። ወርቅም ሸቀጦችን እኩያዊ በሆነ መልኩ ይወስናል። ኢትዮጵያ ዛሬ ላይ ክብሯና ሁለመናዊ ታሪኳ ዝቅ ብሎ ሳይ የዓለም ወርቅ ነበረች። የሀገራችንን ታሪክ ወደ ኋላ ዞር ብለን ብንፈትሸውና በትክክል ብንረዳው ታሪካችን በራሱ ከወርቅ የበለጠ ተዝቆ የማያልቅ ጸጋ በሆነን ነበር። እንዳለመታደል ሆነና የእኛን ታሪክና ባህል ላይነሳ ቀብረን የባዕዳንን ታሪክና ባህል ስንቃርም የእኛን ማንነት ጭራሹኑ ረሳ ነው። ትውልዱ ጠባብ ዘመነኛ ትርክቶችን ይዞ ሲንገታገት ትናንትንም ዛሬንም ሳይሆን ቀረ። ሀገሩን ለቆ የሚሰደደው ትውልድ ለዱር አራዊትና ለባህር አሳ እራት ሆነ። በየትኛውም ሀገር ቢሄድ የሀገሮችን እስር ቤት ያጨናነቀው ይሄው ዘመነኛው ኢትዮጵያዊው ትውልድ ነው። ኢትዮጵያዊው በሳውዲ አረቢያ፣ በታንዛኒያ፣ በደቡብ አፍሪቃ፣ በበርማና በሌሎችም ሀገሮች እስር ቤቶች ፍዳና ስቃዩን ያያል። አሁን ኢትዮጵያዊነት ማለት የስደትና የተጎሳቆለ የሰው ልጆች መገለጫ ሆነዋል ማለት ይቻላል። የዛሬን አያድርገውና ይላሉ መቶ አለቃው ታሪኩ ታሪካቸውን ሲቀጥሉ፣ የቀደምት ኢትዮጵያዊ ታሪክ ሲነሳ በአብዛኛው የዚያች ተአምረኛ ንግሥት ታሪክ ይነሳል። የንግሥት ሳባ ታሪክ የንግሥት ሳባ አባት አጋቦስ ይባላል። ከክርስቶስ ልደት በፊት በኢትዮጵያ ከነገሱት ነገሥታት ሁሉ ንግሥት ሳባ እጅግ ስመጥርና የተዋጣላት ነበረች በማለት የታሪክ ተመራማሪዎች በሰፊ ያትታሉ፣ ይላሉ ውቤ። በንግሥት ሳባ ዘመን እስራኤል በቅደም ተከተል ሦስት ነገሥታት ተፈራርቀውባታል እያሉ ታሪካቸውን የሚቀጥሉት ውቤ ሳኦል፣ ዳዊትና ሰለሞንን ይጠቅሳሉ። ለኢትዮጵያ ንግሥት ሳባ ግን 52ተኛዋ ንግሥት ነበረች። እስራኤልና ኢትዮጵያን ስናነጻጽራቸው የኢየሩሳሌም ወሰን ከዳን እስከ ቤርሳቤ ነበር። የኢትዮጵያ ወሰን ግን በምስራቅ እስከ ማዳጋስካር በሰሜን እስከ ምስርና ኑቢያ ዳርቻ በደቡብም እስከ ታንዛኒያ ባህር ነበር። ከዚህ የምንረዳው ኢትዮጵያ ሰፊ ግዛትና ገናና መንግስት እንደነበራት ነው። ስለዚህ የሀገር መከላከያው መሆን ያለበት ከደካማ ወደ ጠንካራ ሀገረ መንግስትነት እንጂ ከጠንካራ ወደ ደካማ ሀገረ መንግስትነት መሆን የለበትም እና የአባቶቻችን ገናናነት ከወደቀበት ልናነሳው በትውልዱ ትከሻ ላይ ወድቋል፣ በማለት ቸሬቅ ጠመን ይላሉ መቶ አለቃ ውቤ ታሪኩ። ውቤ ታሪኩን እንደ ወትሮ ሁሉ ከልብ እናመሰግናለን። በዚህ ይቀጥሉ። ለኑር ለእናቴ በሚል የደረሰን ተከታዩ መልእክት ደግሞ እንዲህ ይላል ሰላም የዶቼ ቬለ ጋዜጠኞችና ውድ አድማጮች ሰላምታ የደረሳችሁ የናፈቀው ልቤ በሐዘን ምክንያት ጠፍቶ ነበር ይኸው በፈጣሪ ፈቃድ እንደገና መጣው ዛሬ ልብ የሚሰብር ቪዲዮ በውስጥ መስመር ተላከልኝ ፈጣሪ ያከበረውን የሰው ልጅ በጥይት እናትና አባት ፊት ለዚያውም በጣም ያማል ምንስ ቢያጠፋ ምንስ ወንጀል ቢሰራ ነው ብቻ ግን ያሳዝናል። ሀገራችን ውስጥ ብዙ ወንጀሎች ተሰርተዋል። ሰው ማቃጠል፣ መቁረጥ፣ ምን ያልተደረገ ነገር አለ? ይህን መንግሥት አለው ካለ ለፍርድ ያቅርብልን። የእናንተ ጣቢያ ብዙ አድማጭ ስላለው እንደምታቀርቡልኝ ተስፋ አድርጋለሁ። ልቤ በጣም ተሰብሯል፤ ብለውናል። አድማጫችን አድማጫችን እንዳሉት በማህበራዊ መገናኛ ገጾች ላይ በርካታ አሳዛኝና አሰቃቂ ይዘት ያላቸው ተንቀሳቃሽ ምስሎች ይለቀቃሉ። በዚህ ረገድ የድርጊቱ ተዋንያንን በሕግ ተጠያቂ የማድረግ ተገቢነቱ እንደተጠበቀ ሆኖ ተንቀሳቃሽ ምስሎቹ በተጠቂዎችና በቤተሰቦቻቸው ላይ ከሚያደርሱት ሰብአዊ ጉዳት ባሻገር ምስሎቹን በሚመለከታቸው ሰው ላይም ቀላል የማይባል የስነ ልቦና ቀውስ ማስከተላቸው ስለማይቀር መሰል ተንቀሳቃሽ ምስሎችን ከማየታችሁ በፊት ጥንቃቄ ማድረግ ተገቢ ነው እንላለን። ልኑር ለእናቴን ግን ላደረሱን መልእክት ምስጋናችን ይድረሳቸው። ተከታዩ የድምፅ መልእክት የደረሰን ደግሞ ከጅማ ዞን ጌራ ወረዳ ነው። መልእክት አድራሹ አርሶ አደር ናቸው። ስማቸው እንዲጠቀስ ስላልፈለጉ ስማቸውን አናነሳም። መልእክታቸው ግን እነሆ ቢያንስ አንድ ገበሬ በዘንድሮ ዕለት ግብር ማለት ነው በአማካኝ አስር ሺህ ብር ነው አንድ ገበሬ ማለት ነው ግብር ላይ የከፈለው እና ደግሞ ከዛ በኋላ የኢንሹራንስ የተለያየ ወጪ ማለት ነው ሲጨምርበት በጣም ይከብዳል። አሁን መከላከያ ነው የሚባለው። አሁን አሁን ማለት ነው ሁለት ወር ነው የሚሆነው የመከላከያ ብር ተብሎ እየተሰበሰበ የነበረበት ሰዓት። አሁን ሁለት ወር ነው ቢያንስ ማለት ነው ከአንድ አባት ገበሬ ላይ እስከ ሁለት ሺህ ብር ነው የሚቀበሉት ማለት ነው። በዛ ላይ ደግሞ የድሮ አስተዳደር የቀበሌ የምን ሁሉ ነገር ተቀይሯል እና ለዛ ቤት ስራ ምናምን ሲባል እስከ አምስት ሺህ ብር ማለት ነው በአንድ ዙር ማለት ነው ቢያንስ ይሄ ነገር ወር ከቆየ ሁለት ወር ነው በቃ ገበሬው ደግሞ ቢያንስ አብዛኛው ገበሬ የሌለው በቃ ድብደባ ምናምን ይፈጸምበታል፣ እኛ አካባቢ ላይ ማለት ነው። አድማጫችን በድምፅ ያደረሱን መልእክት ቅሬታ አዘል እንደመሆኑና መልስ የሚያሻውን በመሆኑ በቀጣይ የአካባቢውን ባለሥልጣናት አነጋግረን መልሳቸውን ለማግኘት ጥረት የምናደርግ መሆኑን ለመግለጽ እንወዳለን። ምስጋናችን ይድረሳቸው። ወደ ተከታዩ መልእክት ስንሸጋገር የደረሰን ከአሌክስ ሸገር ነው። እንዲህ ይላል፣ ሰላም እንዴት ናችሁ? ሀሳቤን በስልክ ለመስጠት ሞክሬ መደማመጥ አልቻልንም። ይሁንና ዶች ቨለ በጀርመን የወጣቶች ህይወት አሁን ካለው የኑሮ ሁኔታ ጋር አያይዘው ባቀረበው ጽሁፍ ላይ በሀገረ ጀርመን የሚኖሩ ወጣቶች የሚያገኙት ገቢ ለቤት ኪራይ ክፍያ የሚውል በመሆኑ በወጣቶቹ ህይወት ላይ ለውጥ እንደማይመጣና የወጣቶች ሰርቶ የመለወጥ እጣ ፈንታ አደጋ ላይ መውደቁን ያመላክታል። በተመሳሳይ በኢትዮጵያም የሚስተዋለው ይሄው ነው። ምንም እንኳ ሀሳቤ በጥናት ያልተደገፈ ቢሆንም እኔ ከመቀሌ ዩኒቨርሲቲ በ2009 ዓ ም በመጀመሪያ ዲግሪ ተመርቄ በአንድ የመንግስት መስሪያ ቤት ውስጥ በሚዲያ ሞኒተሪንግና አናሊሲስ ባለሙያነት ተቀጥሬ ላለፉት አምስትና ስድስት ዓመታት የሰራው ሲሆን በሙያዬ ሰርቼ የማገኘው ገቢ ከቤት ኪራይ ወጪ የዘለለ ምንም ለውጥ የማያመጣና በዚህ ወጣትነት ዘመኔ ሰርቶ መለወጥ ቀርቶ በልቶ ማደር በራሱ ሌላ ፈተና እየሆነ መምጣቱ የአደባባይ ሚስጥር ነው ብለዋል። በእርግጥ ነው አድማጫችን እንዳሉት የኑሮ ውድነቱ ዓለም አቀፍ አንድምታ ያለው ቢመስልም እንደ ኢትዮጵያ ባሉ ድሃ ሀገራት ላይ መበርታቱ ግን አይቀርም። በመሆኑም በተለይ ወጣቶች ጎን ለጎን የሚሰሩና ተጨማሪ ገቢ ሊያስገኙ የሚችሉ የስራ መስኮችን መመልከት ይኖርባቸዋል የሚል እምነት አለን። ለማንኛውም ግን ለመልዕክቱም ሆነ ለተሳትፏቸው አሌክስ የሸገሩን አመስግነናል። እንግዲህ አድማጮቻችን ለዛሬ ብለን ከእናንተ አድማጮቻችን የደረሱ መልእክቶችን ያሰባሰብንበት ዝግጅታችን በዚህ ወደ መቋጨቱ እንደርሳለን። መልእክት ለምትልኩልን በኢሜይል የቴሌግራምና የፌስቡክ የመልእክት መላኪያ አድራሻዎቻችንን ልትጠቀሙ ትችላላችሁ። ሳምንት በሌላ ዝግጅት እንጠብቃችኋለን። እስከዚያው ግን ጤና ይስጥልን።